ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 10 2009 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አምሽታችኋል? አድማጮች አስተናጋጆቻችሁ ቆንጂ ይታይና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። የዩናይትድ ስቴትስ የዓለም አቀፍ ሃይማኖት ነጻነትን አያያዝ የሚከታተለው ኮሚሽን ኤርትራን ጨምሮ አስራ ስድስት ሀገሮችን አሳሳቢ ሁኔታ ያለባቸው ሲል ፈረጀ። አንደኛ ነገር በሩሲያ ስላለው የሃይማኖት ጭቆና ከፍተኛ ስጋት እንዳለን የዩናይትድ ስቴትስ ፕሬዝዳንት በቀጥታ በመናገር ለሩሲያ መንግሥት ግልጽ እንዲሆን ማድረግ ነው። ከቅርብ ጊዜያት ወዲህ ያሳሰቡን ህጎቹ ብቻ ሳይሆኑ አያያዙም ጭምር ነው። በውይይታችንም ትልቅ ሚና ተጫውቷል። ዳንኤል ማርክ ናችን የተናገሩት የዩናይትድ ስቴትስ የዓለም አቀፍ የሃይማኖት ነጻነት ቅኝት ኮሚሽን ተጠሪ ናቸው። በመጽሔት ዘገባ ይዘናቸዋል። ለአርዕስተ ዜናው ቆንጅት የቀድሞው የኤፍቢአይ ዲሬክተር የዩናይትድ ስቴትሱ ማለት ነው ሮበርት ሞለር ሩሲያ በዩናይትድ ስቴትስ ፕሬዚደንታዊ ምርጫ እጇን አስገብታ እንደሆን የሚካሄደውን ምርመራ እንዲመሩ በልዩ አቃቤ ህግነት መሰየማቸው ተገለጸ፣ የሚሉትና ሌሎችም አሉን። አመሰግናለሁ ቆንጅታ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሩሲያ በዩናይትድ ስቴትሱ ፕሬዚደንታዊ ምርጫ እጇን አስገብታ እንደሆነ የሚመረምረውን ልዩ ካውንስል እንዲመሩ የዩናይትድ ስቴትስ የምርመራዎች ቢሮ ወይም ኤፍቢአይ ዳይሬክተር የነበሩት ሮበርት ሞለር መሰየማቸው ተገለጸ። ከዋይት ሃውስ በተላከው የቪኦኤ ዘጋቢ የቢል ጋሎ ዘገባ መሠረት ይህ ይፋ የሆነው የፕሬዚደንት ዶናልድ ትራምፕ አስተዳደር የተለያዩ ቅሌቶች ውስጥ ተዘፍቆ እየታመሰ ነው በሚባልበት በዚህ ወቅት ነው። አዲሱ አበበ ዝርዝሩን ይዟል። የቀድሞው የኤፍቢአይ ዲሬክተር ሮበርት ሙሌር ናቸው ይህን ምርመራ በአሁኑ ወቅት እየመሩ ያሉት። ምርመራው ተጣርቶ ሲያበቃ ዶናልድ ትራምፕ በምረጡኝ ዘመቻው ወቅት ከሞስኮ ጋር ተመሳጥረው፣ ያ መመሳጠርም በምርጫው ላይ ተጽዕኖ አሳድሮ እንደሆነና እንዳልሆነ ይለይለታል ማለት ነው። ይህም የተገለጠው ትናንት ረቡዕ ማምሻው ላይ ምክትል አቃቤ ሕግ ሮድ ሮዘንስታይን ባስተላለፉት መመሪያ መሰረት እንደሆነ ታውቋል። የዋይት ሐውስ ባለሥልጣናት በበኩላቸው ቀኑን ሙሉ የእኔ የምርጫ ዘመቻ የማንም የውጭ ኃይል እጅ የለበትም የሚለውን የሚስተር ትራምፕ የተደጋገመ ማስተባበያ በማቅረብ ጉዳዩን ሲያንገዋልሉ ውለዋል። ኮንግረሱ ግን የቀድሞውን አቃቤ ሕግ ሹመት ተቀብሏል። እናም ሚስተር ሞለር ምርመራውን ኃላፊነት በሞላበት ደረጃ እንደሚወጡት ተስፋ ተደርጓል። ሪፐብሊካኑ የፖለቲካ ተንታኝ ኢቫን ሻይንፍራይድ አንዱ ተስፈኛ ናቸው። ሮበርት ሙለር ከፍትሕ ሚኒስቴርም ሆነ ከኤፍቢአይ ራሳቸውን ፍጹም ያገለሉ ናቸው። የራሳቸው በጀት ያላቸው የራሳቸውን ሠራተኞች መቅጠር የሚችሉና ኤፍቢአይንም ቢሆን ወደ ጎን ትተው በነጻነት የሚሠሩ ናቸው። የምርመራ ውጤቱ እስከሚያስኬዳቸው ርቀት ድረስ ለመሄድ የምክትል ጠቅላይ አቃቤ ሕጉን ይሁንታም አግኝተዋል። ፕሬዚዳንት ዶናልድ ትራምፕ በመጀመሪያዎቹ 100 ቀናት የሥልጣን ዘመናቸው ሲናገሩ ይህን የእርሳቸውን የመሰለ አስተዳደር ታይቶም ተሰምቶም እንደማይታወቅ መግለጣቸው አይዘነጋም። ሪፐብሊካኑ የፖለቲካ ተንታኝ ኢቫን ታዲያ አልተሳሳቱም ይሏቸዋል። ጥሩ ብለዋል። ሥልጣን በያዘ በ118 ቀናት እዚህ ሁሉ ችግርና ቅሌት ውስጥ የገባ መሪ ከቶ መች ታይቶ ያውቃል? ነበር ያሉት ኢቫን ስላቅ በተላበሰ ምላሽ። አወዛጋቢ ናቸው የሚባሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ድርጊቶችና ንግግሮች መዋዕለ ነዋይ አፍሳሾችን እያሳሰቡ መሆኑ እየተነገረ ነው። በዚህም ምክንያት ይመስላል የዩናይትድ ስቴትስ አክሲዮኖች፣ የዶላር ዋጋ እና የመንግሥት ግምጃ ቤት ቦንድ ዋጋ መቀነሱን ተከትሎ ዛሬ የአውሮፓና የእስያ የአክሲዮን ገበያ ማሽቆልቆሉ የተሰማው ትናንት ዋና ዋናዎቹ የዩናይትድ ስቴትስ የአክሲዮን ገበያ ሰንጠረዦች በአንድ ነጥብ ስድስት ከመቶ ሲቀንሱ ዳው ጆንስ ኢንዱስትሪያል አማካይ አቨሬጅ ወይም አማካይ የተባለው ደግሞ በ372 ነጥብ ቀንሷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ሚኒሶታ ክፍለ ሀገር እየተዛመተ ባለው የኩፍኝ በሽታ ሳቢያ በክፍለ ሀገሩ የሚኖሩ በርካታ የሶማሊያ ተወላጆች የሆኑ ልጆቻቸውን የበሽታውን መከላከያ እያስከተቡ እንዳልሆነ አመለከተ። የሚኒሶታ ክፍለ ሀገር የጤና ጥበቃ ሚኒስቴር እንዳስታወቀው በክፍለ ሀገሩ እንደ አውሮፓውያን አቆጣጠር ከግንቦት 16 ወዲህ 63 ኩፍኝ የተያዙ ሰዎች መመዝገባቸውን ገልጾ ከመካከላቸው 53ቱ የሶማሊያ ተወላጅ የሆኑ ክፍለ ሀገሯ ነዋሪዎች ሆነው እንደተገኙ ነው ያስታወቀው። ስልሳው ከዚያ ውስጥ ማለት ነው የመከላከያ ክትባቱን ያልወሰዱ እንደሆኑ የጤና ሚኒስቴሩ ጠቁሟል። በሶማሌ አሜሪካውያን ማህበረሰብ ዘንድ የኩፍኝ መከላከያውን ያልተከተቡ ብዛት ያላቸው ሰዎች ለመኖራቸው ምክንያቱ ክትባቱ ኦቲዝም የሚባለውን እና ሌሎችንም የጤና ችግሮችን ያስከትላል ተብሎ የሚዛመተው ከእውነት የራቀ ወሬ ነው ሲሉ የህዝብ የጤና ጥበቃ ባለስልጣናት አማረዋል። ክሪስ ኤርስማን የበሽታው ክትትል ዲሬክተር ሲናገሩ የክትባት ተቃዋሚ ወገኖች የሶማሌ ማህበረሰቦችን ኢላማ ያደረጉ ቅስቀሳዎችን ያካሂዳሉ ብለዋል። በሽታው እየተዛመተ ባለበት በአሁኑ ወቅት እነዚህ ቡድኖች በማህበረሰብ ውስጥ የተዛባ መረጃ የማሰራጨት ጥረታቸውን እጅጉን አጠናክረው ቀጥለዋል ብለዋል ክሪስ። የቪኦኤ የሶማልኛ ቋንቋ አገልግሎት በሚኒሶታ ነዋሪ ከሆኑ የሶማሌ ማህበረሰብ እናቶች ጋር ተነጋግሮ እንደደረሰበት ስለ ክትባቱ የተዛባ መረጃ በስፋት እየተሰራጨ ነው። የአራት ልጆች እናት የሆኑ ሳፊያ ሼክ የተባሉ ልጄ ከመከተቡ አስቀድሞ ጤናማ ነበር። ከተከተበ በኋላ ነው የዚህን የኦቲዝም ምልክት ማሳየት የጀመረው ከዚያ በኋላ ልጆቼን ማስከተብ ተውኩ እንዳሉ የሶማልኛ ክፍል ጠቅሷል። የናይጄሪያ ጽንፈኛና የሁከት ቡድን ቦኮ ሐራም ሽብርተኞች ከሁለት ዓመት በፊት ቺቦክ ከሚባለው አካባቢ ከጠለፏቸው ተማሪ የነበሩ ወጣት ሴቶች መካከል አንዷ ያመለጠች መሆኑ ተሰማ። የፕሬዚደንት ሙሐመዱ ቡሃሪ ቃል አቀባይ ልጅቱን ወታደሮች አግኝተው ወደ ዋና ከተማይቱ ወስደዋታል ብለዋል። ከሁለት ሳምንታት በፊት ከመንግስቱ ጋር በተደረገ የእስረኛ ልውውጥ ድርድር ሰማንያ ሁለቱ የቺቦክ ወጣት ሴቶች መለቀቃቸው ይታወሳል። ግዙፉ የኒውዮርክ ታይምስ ስኩዌር አደባባይ ላይ አንድ አሽከርካሪ መኪናውን እግረኛ መሃል ነርቶት ባደረሰው አደጋ ቢያንስ አንድ ሰው መግደሉንና ወደ አስራ ሁለት የሚጠጉ ማቅሰሉን እማኞች ገለጡ። ይሁን እንጂ ይህ ክስተት ከሽብርተኝነት ጋር የተያያዘ እንደማይመስል ከፌዴራል ምርመራ ቢሮ ጋር ሆነው ክትትል እያደረጉ ያሉ የከተማይቱን ፖሊሶች የጠቀሱ ዘገባዎች እያመለከቱ ነው። መጠጥ ከመጠን በላይ ጠጥቶ የመንዳት ታሪክ ሰክሮ ማለት ነው የመንዳት ታሪክ ያለው የ26 ዓመቱ ወጣት የሆነው የመኪናው አሽከርካሪ በቁጥጥር ስር መዋሉን የዓይን ምስክሮች ገልጸዋል። ፕሬዚደንት ዶናልድ ትራምፕ ኒውዮርክ ታይምስ ስኩዌር ላይ ስለደረሰው አደጋ እንዲያውቁ እንደተደረገና በቀጣይነትም ስለ ሁኔታው ቀጣይ መረጃ እንዲደርሳቸው የሚደረግ መሆኑን የዋይት ሀውስ ቃል አቀባያቸው ሾን ስፓይሰር አመልክተዋል። አርባ አምስተኛውና ብሮድዌይ ጎዳናዎች ላይ ካለ የመብራት ምሰሶ ጋር የተላተመችው ቀዩ ሆንዳ መኪና ሁለት ጎማዎቿን ወደ ላይ ሰቅላ ትታያለች። ፎቶዎች ላይ ፖሊሶች አካባቢውን አጥረዋል። እጅግ ታዋቂ የሆነው የኒውዮርክ ከተማ የጎብኚ መስህብ ታይምስ ስኩዌር በርካታ ምግብ ቤቶች፣ መደብሮችና መዝናኛ ቤቶች ያሉት ሲሆን በየቀኑ በመቶ ሺዎች የተቆጠሩ ጎብኚዎችን የሚያስተናግድ ነው። በሌላ የዩናይትድ ስቴትስ ዜና የፋክስ ኒውስ የዜናው አውታር ዋና ሥራ አስኪያጅና ተባባሪ መሥራችም የነበሩት ሮጀር ኤይሊስ በሰባ ሰባት ዓመታቸው ዛሬ አረፉ። ኤይሊስ ለ20 ዓመታት የፋክስ ኒውስ ዋና ሥራ አስኪያጅ ሆነው ከሠሩ በኋላ ባለፈው ዓመት በጣቢያው ሴት ሠራተኞች ላይ ወሲባዊ ወከባ አድርሰዋል በሚል ተወንጅለው ከሥራ ተሰናብተው ነበር። በመጨረሻም ከትናንት በስቲያ ማክሰኞ ከዋሽንግተኑ የቱርክ ኤምባሲ ደጃፍ የቱርክ ፕሬዚደንት ሬቼፕ ጣይብ ኤርዶዋን ደጋፊዎች የተሳተፉበትን ብጥብቅ ብጥብጥ አጥብቆ የተቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሁኔታው ያሳደረበትን ስጋት በመጨረሻው የጠነከረ መንገድ ማስታወቅ እፈልጋለሁ አለ። አንዳንድ የዩናይትድ ስቴትስ ባለስልጣናት የብጥብጡን ቀስቃሾች በሰላማዊ ሰልፈኞች ላይ የተቃጣ የኃይል ድርጊት ሲሉ ለቱርኩ የቱርኩ የዩኤስ አምባሳደር መኖሪያ ቤት ደጃፍ የተፈጸመውን ይህን እርምጃ አሜሪካ የምትሰጠውን ከለላ የተጋፋ ብለውታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15880 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13860 በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትሶች እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የሐሙስ ግንቦት 10 ምሽት ፕሮግራማችን ነው። ፀሐይ አሳታሚ ፍላወርስ ኦፍ ቱዴይ ሲድስ ኦፍ ቱሞሮው የዛሬ አበባዎች የነገ ፍሬዎች መሆኑ ነው ትርጉሙ። አዲስ ያሳተመው መጽሐፍ ርዕስ ነው። ጎልቶ የሚጠቀስ ሥራ ያከናወኑ ከአርባ በላይ ኢትዮጵያውያንና የኢትዮጵያ ተወላጅነት ያላቸው አሜሪካውያንና ካናዳውያንን ታሪክ ይተርካል። እዚህ መጽሐፍ ውስጥ የተካተቱት አርባ ሦስት ታሪኮች እነሱን ማክበር የእነሱን ታሪክ ማውጣት ማለት ያለፉበትን መከራና ወይም መልካም ነገርን አካቶ ከስር ለሚመጡ ተናናሽ ወንድምና እህቶቻችን አንደኛ መሆን የሚፈልጉትን ነገር ሁሉ መሆን እንደሚችሉ ያሳያቸዋል። ያደመጣችሁት የፀሐይ አሳታሚ ዋና ስራ አስኪያጅ አቶ ኤልያስ ወንድሙን ድምፅ ነው። የባህልና ማህበረሰብ ፕሮግራማችን እንግዳ ሆኖ በኋለኛው አጋማሽ አብሮን ያመሻል። እንድታደምጡ እንጋብዛለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ወታደሮች ባለፈው ዓመት መቶዎች ለተገደሉበት እርምጃ ከመጠን ያለፈ ኃይል መጠቀማቸውን በማውገዝ መንግስት የፖለቲካ እስረኞችን የተቃዋሚ መሪዎችንና ጋዜጠኞችን በሙሉ እንዲፈታና የሀገሪቱ ህገ መንግስት ያጎናጸፋቸውን መብቶች እንዲያከብር ሁለት የዩናይትድ ስቴትስ የህግ መወሰኛው ምክር ቤት አባላት ለሴኔቱ የህግ ረቂቅ አቀረቡ። ረቂቅ ህጉን ከሁለቱም ፓርቲዎች በጋራ ያቀረቡት ዲሞክራቱ የሜሪላንድ ሴኔተር ቤን ካርደን እና የፍሎሪዳው ሪፐብሊካን ሴኔተር ማርኮ ሩቢዮ ናቸው። የቀረበው ረቂቅ ህግ በኢትዮጵያ የዜጎች ሰብአዊ መብቶች እንዲከበሩና ዲሞክራሲያዊ ምህዳሩን በማስፋት ሁሉን አሳታፊ መንግስት እንዲመሰረትም ያበረታታል። ሰሎሞን ክፍሌ ለዛሬ የረቂቁን ጭብጦች ባጭሩ ይመለከታል። የኢትዮጵያ መንግስት የዜጎቹን ሰብአዊ መብቶች እንዲያከብር ዲሞክራሲያዊ ምህዳሩን በማስፋት ሁሉን አሳታፊ መንግሥት እንዲመሠርት ያበረታታበትን ይህን ረቂቅ ውሳኔ ለሴኔቱ በማቅረብ ስማቸው በቀዳሚነት የቀረበው ዲሞክራቱ የሜሪላንድ ሴናተር ቤን ካርድንና ሪፐብሊካኑ የፍሎሪዳው ሴናተር ማርኮ ሩቢዮ ይሁኑ እንጂ በጠቅላላው ከአስር በላይ ናቸው። ሴናተሮቹም የኖርዝ ካሮላይናው ሪፐብሊካን ቶም ቲሊስ፣ የኦሪገኑ ዲሞክራት ሮን ዋይደን የኢሊኖዩ ዲሞክራት ዲክ ደርብን፣ የቴክሳሱ ሪፓብሊካን ጆን ኮርንን፣ የሚሽጋኗ ዲሞክራት ዴቢ ስታብኖ፣ የዴላዌሩ ዲሞክራት ክሪስ ኩንስ፣ የኮሎራዶ ሪፓብሊካን ኮሪ ጋርድነር፣ የኒው ጀርሲው ዲሞክራት ኮሪ ቡከር፣ የኦሃዮ ዲሞክራት ሼሮድ ብራውን፣ የሚኔሶታው ዲሞክራት አል ፍራንክን፣ የሜሪላንዱ ዲሞክራት ክሪስ ቫን ሆለንና በመጨረሻም የኦሪጋኑ ዲሞክራት ጄፍ መርክሊ ናቸው እነዚህ ሁሉ ከሁለቱም የዩናይትድ ስቴትስ ፓርቲዎች ከዲሞክራቲክና ሪፐብሊካን ፓርቲው የተውጣጡ ሴናተሮች በቀረበውና የኢትዮጵያ መንግስት የዜጎቹን ሰብአዊ መብቶች እንዲያከብርና ዲሞክራሲያዊ ነጻነቶችን እንዲፈቅድ በሚጠይቀው ረቂቅ ውሳኔ ላይ ተባብረው ሰርተዋል ፊርማቸውንም አኑረውበታል ዴሞክራቲኩ ሰናተር ከሜሪላንድ ቤን ካርደን ሲናገሩ ኢትዮጵያ ውስጥ በአሁኑ ወቅት በርካታ የታወቁ ፖለቲከኞች እየተያዙ መታሰርና አሁንም ማሰር መቀጠሉ በጥልቅ አሳስቦኛል ብለዋል። ከኢትዮጵያ መንግስት ጋር በጸረ ሽብር ዘመቻው ተባብረን እንሰራለን ማለት በገዛ ዜጎቹ ላይ የመብቶች ጥሰት ሲፈጽምና ጭቁና ሲያካሄድ በዝምታ እናልፋለን ማለት አይደለም፣ ሲሉም በሰነቱ የውጭ ጉዳዮች ኮሚቴ አንጋፋው አባል ቤን ካርደን አክለዋል። ይልቅስ ከኢትዮጵያ መንግስት ጋር ያለን ግንኙነት የዋህ ዜጎች ያለ አግባብ ሲታሰሩና ህጎች የፖለቲካ ተቃውሞውን በማፈኛነት ጥቅም ላይ ሲውሉ ድምፃችንን ከፍ አድርገን ተቃውሟችንን ማሰማት ይኖርብናል ብለዋል ካርደን። በሴኔት ውስጥ በውጭ ግንኙነቶች የሰብአዊ መብቶችና ሲቪል ደህንነት ንዑስ ኮሚቴ ሊቀመንበሩ የፍሎሪዳው ሪፐብሊካን ሴናተር ማርኮ ሩቢዮ በበኩላቸው የኢትዮጵያ መንግሥት የሰብአዊ መብቶች አያያዙን አላሻሻልም፣ ዲሞክራሲያዊ ለውጦች ለማምጣት እስካሁን አልቻለም። ዩናይትድ ስቴትስ ይህን የኢትዮጵያ የሰብአዊ መብቶች ጥሰትና በገዛ ዜጎቹ ላይ የሚፈጽመውን ጭቆና ማውገዝ አለባት ብለዋል። የኢትዮጵያ መንግሥት የሕግ የበላይነትን እንዲያከብር እንዲሁም ለሰብአዊ መብቶች መከበርና ለፖለቲካ ለውጦች ቅድሚያ እንዲሰጥ ከሴኔቱ ባልደረቦቼ ጋር በጋራ መሥራቴን እቀጥላለሁም ሲሉ አስረድተዋል። በሴኔቱ ወደ ተዘጋጀው የውሳኔ ረቂቅ ዝርዝር ስንገባ ባጭር ባጭሩ ጭብጦቹን ለመግለጽ እንደ ኤሮፓ አቆጣጠር በ2012 ዓ ም ዩናይትድ ስቴትስ ከሰሃራ በታች ለሚገኙ የአፍሪቃ አገሮች በነደፈችው ትልም እንደ ዋና ማገር የምትቆጥራቸው የዲሞክራሲያዊ ተቋሟት መገንባት፣ የሰብአዊ መብቶች መከበር፣ ተጠያቂነት ያለው መንግስት መመስረት መሆኑንና እነዚህም የህዝቦችን ህይወት በዘላቂነት ለማሻሻል ወሳኝ መሆናቸውን ታሰምርባቸዋለች። በኢትዮጵያ ከ2005ቱ ጠቅላላ ምርጫ በኋላ ዲሞክራሲያዊ ምህዳሩ በእጅጉ እየጠበበ መምጣቱንም ረቂቆ ያወሳል። በ2015 በተካሄደው ምርጫም ገዢው ኢህአደግና አጋሮቹ የምክር ቤቱን መቀመጫዎች መቶ በመቶ ማሸነፋቸው፣ በ2016 የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባወጣው ዓመታዊ የሰብአዊ መብቶች አያያዝ ሪፖርቱ በኢትዮጵያ ከባድ የሰብአዊ መብቶች ጥሰት እንደሚካሄድ፣ እነዚህም ያለ ፍርድ ሂደት ሰዎችን በጅምላ እየያዙ ማሰር፣ ግድያ፣ አስገዳጅ ወሲብና ማሰቃየትን እንደሚያካትቱ የኢትዮጵያ መንግስት የሁለት ሺህ ዘጠኙን ጸረ ሽብር ህግ የፕሬስ ነጻነትን ለመገደብ ነጻ ጋዜጠኞችን ለማፈንና የተቃዋሚ ፖለቲካ አባላትን መቅጫነት እንደሚገለገልበት ተንትኗል። በህግ ተመዝግበው ከሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲ መሪዎች አቶ በቀለ ገርባ፣ ዶክተር መረራ ጉዲና፣ አቶ ዮናታን ተስፋይና ኦኬሎ አኩዌ ኦቻላን ጨምሮ ሌሎች በመቶዎች የሚቆጠሩ መታሰራቸውንና በከፋ የወህኒ ቤት አያያዝ ላይ እንደሚገኙም ይዘረዝራል። ካለፈው ህዳር 2015 እስከ የካቴት 2016 በትንሹ 102 የተቃውሞ ሰልፈኞች መገደላቸውን የኢትዮጵያ ሰብዓዊ መብቶች ጉባኤ ሪፖርት ማድረጉን፣ የኢትዮጵያ የጸጥታ ጠባቂዎች በትንሹ 500 ሰላማዊ ሰልፈኞች መግደላቸውን ደግሞ ሁማን ራይትስ ዋች መዘገቡን አምነስቲ ኢንተርናሽናል በበኩሉ ከዚያም ሊብስ ይችላል ሲል ከስምንት መቶ በላይ ሰዎች ተገድለዋል ማለቱን ለሴኔቱ የቀረበው ረቂቅ ህግ ያብራራል። ሴኔቱ በኢትዮጵያ በሰላማዊ ሰልፈኞች ላይ የተካሄዱ ግድያዎችንና የጸጥታ ኃይሎች የተጠቀሙትን ከመጠን በላይ ኃይል የጋዜጠኞች የተማሪዎችና የፖለቲካ መሪዎች መታሰርን ያወግዛል ብሏል። ዜጎች ሕገ መንግሥቱ ያጎናጸፋቸውን መብት ተጠቅመው በሰላም መሰብሰብና ሐሳባቸውን በነጻነት መግለጽ ይችሉ ዘንድም መንግሥት መፍቀድ እንዳለበት ያስገነዝባል። ሲያጠቃልልም የኢትዮጵያ መንግሥት በቅርቡ በኦሮሚያና አማራ ክልሎች የተካሄዱትን የተቃውሞ እንቅስቃሴዎች ለመጨፍለቅ የተካሄዱ ግድያዎችን የተባበሩት መንግስታት የሰብዓዊ መብቶች ጉባኤ የተሟላና ተአማኒነት ያለው ምርመራ ያካሄድ ዘንድ እንዲፈቅድ ጥሪ ያቀርባል። አድማጮች፣ በመግቢያው እንደተጠቀሰው ይህ ዘገባ ለዛሬ ያየው ባጭሩ የረቂቁን ጭብጦች ነው። ከሰኔቱ ተወካይ ጋር ቃለ ምልልስ ለማድረግ ጠይቀናል። ቃለ ምልልሱንና ከኢትዮጵያ መንግስት የምናገኘው ምላሽ ካለ አካተን ወደፊት በስፋት እንመለስበታለን። ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱ አብይ ርዕስ ዘገባ ነበር የቀረበው። አሁን የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ የዓለም አቀፍ የሃይማኖት ነጻነት ቃፊር ኮሚሽን 16 ሀገሮችን አሳሳቢ ሁኔታ ያለባቸው ሲል ፈርጇል። የሁለቱም የሀገሪቱ ፓርቲዎች የዩናይትድ ስቴትስ ዲሞክራቲክ ፓርቲና የዩናይትድ ስቴትስ ሪፐብሊካን ፓርቲን ትብብር ያገኘው የአሜሪካ መንግሥት ኮሚሽን በዓለም ዙሪያ የሃይማኖት ነጻነት ጉዳይ ስለሚገኝበት ሁኔታ መዝግቧል። ለሀገሪቱ መንግሥት፣ ለውጭ ጉዳይ መስሪያ ቤቱና ለተወካዮች ምክር ቤቱ ሐሳብ አቅርቧል። የምክር ሐሳብ ለአሜሪካ ድምፅ ራዲዮ ዘጋቢ የአሜሪካ ድምፅ ራዲዮ ዘጋቢ ማርያማ ዲያሎ አንዲት ልዕለ ሀያል የምትገኝባቸው ሀገሮች ለምን በአሳሳቢነት እንደተመዘገቡ በዘገባዋ ታብራራለች። አዳነች ፍሳይ አቀርበዋለች። የዩናይትድ ስቴትስ የዓለም አቀፍ ሃይማኖት ነጻነት ኮሚሽን በሃያ ዓመታት ህልውናው ሩሲያን የሃይማኖት ነጻነትን አስመልክቶ በአሳሳቢነት ሲፈርጅ ለመጀመሪያ ጊዜ ነው። ሩሲያ ውስጥ ከመዋከብ አንስቶ እስከ እስራት የሚደርስ ጨቋኝ ፖሊሲ እየከፋ ሄዷል ይላል የዩናይትድ ስቴትስ የዓለም አቀፍ ሃይማኖት ነጻነት ኮሚሽን አባል ዳንኤል ማርክ ያብራራሉ። አንደኛ ነገር በሩሲያ ስላለው የሃይማኖት ጭቆና ከፍተኛ ስጋት እንዳለን የዩናይትድ ስቴትስ ፕሬዚዳንት በቀጥታ በመናገር ለሩሲያ መንግሥት ግልጽ እንዲሆን ማድረግ ነው። ከቅርብ ጊዜያት ወዲህ ያሳሰቡን ህጎቹ ብቻ ሳይሆኑ አያያዙም ጭምር ነው። በውይይታችንም ትልቅ ሚና ተጫውቷል። የሩሲያ ከፍተኛ ፍርድ ቤት የጀሆባ ምስክሮች እምነት ተከታዮች ቡድን ላይ ባለፈው ወር ጽንፈኛ ድርጅት ነው የሚል ፍርድ ሰጥቷል። ንብረቱን ሁሉ ለመንግስት እንዲያስረክብ አዟል። የጆሆባ ምስክሮች ዋና የዓለም አቀፍ ጽህፈት ቤት ኃላፊ ሮበርት ዋርን ያስረዳሉ። እኛ ጽንፈኞች መባላችን የጽንፈኝነት ህግን ካለ ቦታው ማስቀመጥ ነው። የጆሆባ ምስክሮች በሩሲያም ሆነ በማንኛውም የዓለም ሀገር ላይ የሚደቅነው ስጋ ስለሌለ ኢላማ መደረግ የለብንም። በ240 አገሮች እንቀሳቀሳለን። ወርን እንደሚሉት ሩሲያ ውስጥ 175000 የሚሆኑ የእምነቱ ተከታዮች ይገኛሉ። ከሩሲያው ከፍተኛ ፍርድ ቤት ውሳኔ በኋላ የድርጅቱ ድረገጽ እንደተዘጋ የይሖዋ ምስክሮች መጽሐፍ ቅዱስም በሀገሪቱ እንደማይፈቀድ ወረን ገልጸዋል። የሃይማኖት እምነት ነፃነትን በሚመለከት አስጊ ሁኔታ አለባቸው ከተባሉት ሀገሮች መካከል ኤርትራ ትገኝባቸዋለች። የኤርትራ መንግስት ባልተመዘገቡ የሃይማኖት ድርጅቶችና በአንዳንድ ሁኔታም በተመዘገቡትም ላይ ጭቆና መፈጸሙን ቀጥሏል። ኤርትራ ውስጥ በሃይማኖት ድርጅቶች ላይ የሚፈጸሙት የጭቆና ተግባሮች በታሰሩት አማኞች ላይ ሰቆቃና ሌሎች የማሰቃየት ተግባሮች መፈጸም፣ በገፍ ማሰር፣ ካለፍርድ በእስር ማቆየት፣ ያልተመዘገቡ የሃይማኖት ቡድኖች እንዳይሰበሰቡና የእምነታቸውን ስራ እንዳያካሄዱ ማገድ ይገኝባቸዋል። በተለይም በከፋ ሁኔታ የሚገኙት ያልተመዘገቡት ወንጌላውያን ጴንጠቆስጤ፣ እና የጆባ ምስክሮች ናቸው። ሌላዋ አሳሳቢ ሁኔታ አለባት የተባለችው ሀገር የማዕከላዊ አፍሪቃ ሪፑብሊክ ነች። በሙስሊሞች ላይ የዘር ማጽዳት ተግባር ትፈጽማለች የሚል ክስ ነው የቀረበባት። ባንጉሱ በተባለች የማዕከላዊ አፍሪቃ ሪፑብሊክ ከተማ ክርስቲያን ሚሊሻዎች በሚያካሄዱ ጥቃት ምክንያት በመቶዎች የሚቆጠሩ ሲቪሎች በያዝኖው ሳምንት ወደ መስጊድ ለመሸሽ ተገድደዋል። ክርስቲያኖቹ በሚያካሂዱት ጥቃት ሲቪሎችና የተባበሩት መንግስታት ድርጅት ሰላም ጠባቂዎች ተገድለዋል። በሀገሪቱ ያለው የሰላም ጥበቃ ተልእኮ ኃላፊ ፓርፌት ኦናንጋ አንያንጋ ስለ ሁኔታው ገልጸዋል። በተለይም ሆን ተብሎ ግጭት ለማቀጣጠል ሲባል አናሳዎቹን ኢላማ በማድረግ የሚፈጸመውን ወንጀል አወግዛለሁ። በባንጉሳው ብቻ ሳይሆን በመላ አገሪቱ የሚካሄድ ወንጀል ነው የማወግዘው። ሚያንማር ላይ ደግሞ መንግስት በሆሪንጋ ሙስሊሞች ላይ ከባድ አድልዎ ይፈጽማል። አንዳንዶቹ ከሀገሪቱ ለመሸሽ ተገደዋል። ክርስቲያኖች በአደባባይ እንዳያመልኩ ይታገዳሉ። እምነታቸውን ወደ ቡድሂዝም እንዲቀይሩ ጫና ይደረግባቸዋል። ሀገሪቱ በአሳሳቢነት ደረጃ የተፈረጀችውም ለዚህ ነው። የሀገሪቱ መንግስትና ወታደራዊ ኃይል ግን ሁሉንም ክስ አስተባብለዋል። የዩናይትድ ስቴትስ የዓለም አቀፍ የሃይማኖት ነጻነት ኮሚሽን የፓኪስታን የሃይማኖት ስም ማጥለም ህግ የዓለም አቀፍ የሰብዊ መብት ህግን ስለሚጥስ መሰረዝ አለበት የሚል ምክር ሐሳብ አቅርበዋል። ኮሚሽኑ ያወጣው ዘገባ በአምስት ሀገሮች ያለውን ሁኔታ ይሸፍናል። ከፊል ራስ ገዟ ሶማሊላንድ እንደ ሀገር እውቅና ለማግኘት በመጣድ ላይ ትገኛለች። ኢትዮጵያ ለሶማሊላንድ እውቅና ለመስጠት የመጀመሪያዋ ሀገር አልሆንም የሚል አቋም እንዳላት የመንግስቱ ባለስልጣናት ይናገራሉ። ግዙፍ የህዝብ ቁጥር ያላትና የባህር በር አልባ የሆነችው ኢትዮጵያ የተለያዩ የወደብ አገልግሎቶችን የምትሻ ስትሆን በርበራ ወደብን ለማልማት ከሶማሊላንድና መሰረቱን በተባበሩት አረብ ኤሚሬቶች ካደረገ ድርጅት ጋር ስራ ልትጀምር እየተንቀሳቀሰች ነው። ኢትዮጵያና ሶማሊላንድ በፖለቲካ እውቅናና የወደብ አማራጭን በመጠቀም በሚገኙ የተሳሰሩ ጥቅሞች ያላቸው ግንኙነት ምን ይመስላል? የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ሄኖክ ሰማእግዜር ጠይቋል። የሶማሌላንድን በተመለከተ ያላት አቋም የቆየ ነው። የሶማሌላንድ አስተዳደር ራሱን እንደ ሉዓላዊ ሀገር እውቅና እንዲያገኝ ጥረት ያደርጋል። ኢትዮጵያ ይህን በተመለከተ ያላት እስከዛሬ አቋም የመጀመሪያው ሀገራት ሆና ነው ይህን አይነት እውቅና ለመስጠት ነው። ይሄ የሶማሌላንድ በተመለከተ ከዛም በተጨማሪ ሌሎቹንም የሶማሊያ ግዛቶች ፌዴራል ግዛቶች በተመለከተ ኢትዮጵያ ከሶማሌላንድ እውቅና በውጭ ጉዳይ፣ መከላከያ፣ ኢሚግሬሽን እና ፋይናንስ የተለየ ግንኙነት እንደማታደርግ ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ የሶማሌ ፕሬዚደንት መሐመድ አብዱላሂ መሐመድ በቅጽል ስም ፎርማጆ አዲስ አበባ ጉብኝት ባደረጉበት ጊዜ የገለጹት ነው። ይሄን ያለው ከዛ በተረፈ ኢትዮጵያ ለውጭ ምርቶቿ ወደ ሀገር ውስጥ ለምታስገባቸው ውሶች አማራጭ ወደቦችን ትፈልጋለች። የፖርት ሱዳን እንጠቀማለን። ጅቡቲ ለረዥም ጊዜ እንጠቀምበት የቆየን ነው። የላሙ ፕሮጀክት ሲጠናቀቅ ደግሞ በተመሳሳይ እንደዚሁ የሞንባሳ ወደብን እንጠቀማለን። እና በርበራን በተመለከተ ምንድን ነው? የበርበራን ፕሮጀክት የበርበራን ኮሪደር ለማልማት ጥረት እየተደረገ ነው። ያ ግን ገና ጅምር ነው። ጅምር ነው። ግን እየሰማን ያለ ነው። የተለያዩ መገናኛ ብዙኃን መቀመጫውን በተባበረው አረብ ኤምሬትስ ያደረገ ዲፒ ወርልድ የተባለ እንደዚህ ወደቦችን በመገንባትና በማስተዳደር የተሰማራ ድርጅት ጋር በመሆን 19 በመቶ የሚሆን ድርሻ የኢትዮጵያ መንግስት እንደገዛ ነው የተገለጸው። ይህም በማስመልከት እናንተ ያላችሁ ድርሻና የምታፈሱት ገንዘብ ምን ያህል እንደሆነ ቢገልጹልን ካለ እንግዲህ የአንተ ያልከውን ዜና በተመለከተ እኔም መረጃውን ከድረ ገጽ ለማግኘት ሞክሬያለሁ። የኢትዮጵያ መንግስት የበርበራን ኮዴር ለመጠቀም የመንገድ ልማት ያከናውናል፣ ከሶማሌላንድ አስተዳደርም ጋር ይሰራል። ግን አሁን ያልከውን የመቶ አሀዝ እና አጠቃላይ መረጃ በተመለከተ አሁን ጊዜው ገና ስለሆነ መረጃ መስጠት ይቸግራል። ግን በሂደት ላይ ያለ ነገር ነው። ሌላኛው ጉዳይ የሶማሌላንድ ሪፐብሊክ በአዲስ አበባ ቋሚ የዲፕሎማቲክ ልዑክ ማቋቋሙን የሚያሳይ እና የኢትዮጵያ መንግስት ደግሞ ቦታ ወይም ቤት ለዚህ ተቋም መስጠቱን የሚገልጹ ሁኔታዎች አሉ። ይህንንም በተመለከተ የኢትዮጵያ መንግስት አዲስ የሰጠው ቦታ መሬት ወይም ደግሞ ህንፃ አለ? የሶማሌላንድ አስተዳደር ኢትዮጵያ ውስጥ የዲፕሎማቲክ ህልውና የለውም። የሕዝብ ግንኙነት ጽሕፈት ቤት ነው ያላቸው ስለዚህ በህዝብ ግንኙነት ነው የምትነጋገሩት። ታዲያ ለምን ቋሚ ዲፕሎማቲክ ልኡክ የሚል ታፔላ ተለጠፈ? በሚል በተለያዩ የሶማሊያ መገናኛ ብዙኃን ይሄ ሁኔታ ደግሞ በበርበራ ወደብ ጋር ካለው ኢንቨስትመንት ጋር የተያዘ እንደሆነ የሚገልጹ አስተያየቶችን ስንሰማ ቆይተናል። ከእናንተ መስማት ስለፈለግ ነው። የእናንተ አስተያየት ምንድን ነው እዚህ ላይ? አሁን ያልከውት ኖ አስተያየት ተጨባጭነት ያለው አይደለም። ተለጠፈ ያልከው ታፔላ በተመለከተ ቀደም ሲልም የነበረው ታቤላ ወደዚህ ወደ ቦሌ የመረመያ ነው አካባቢ የህዝብ ግንኙነት ጽሕፈት ቤት ነው የሚለው። አሁን በሪፐብሊክ ኦፍ ሶማሌላንድ ፐርማኔንት ዲፕሎማቲክ ሚሽን አዲስ አበባ የሚል ነው ከፎቶ ጋር ቀይ ህንፃ የሚታይ የተለጠፈው ያለው። ይሄንን ለማጣራት ነው ከእናንተ ጋር የሶማሌላንድ አዲስ አበባ ያለው ውክልና የህዝብ ግንኙነት ውክልና ነው ለይዘን ኦፊስ ነው እንግዲህ አማርኛው በደንብ ከገለጸው መልካም ግን፣ የሶማሊላንድ ላይዘን ኦፊስ ነው ያለው። በጣም ነው የማመሰግነው። አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ለሰጡን ማብራሪያ አመሰግናለሁ። አቶ ሄኖክ አንተንም ቪኦኤንም አመሰግናለሁ። አሁን ከምሽቱ ሦስት ሰዓት ተኩል ነው። አዲስ አበባ ላይ በ19 በ22ና በ21 ሜትር ባንድ እንዲሁም በናይልሳት ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 10 2009 ዓ.ም ምሽት ፕሮግራማችን ነው። ቴክኒሽያኑ ኬቨን ፋውለር፣ እንደዚሁም ፕሮዲሰሩ ንጉሡ ታምሬ፣ የምናስተናግዳችሁ ሰሎሞን አባትና ቆንጂት ይታየናል። መሀል ላይ ስለሆነ አሁን ጥቂት ሙዚቃን ጋብዝ የዘገየ እየዘገየሽበት ይለናል መሐሙድ አህመድ። ሽበት ምን ሆ ምክንያቱ ምን ይሆ ምክንያቱ አይኖቼ ተራቡ ደረሰ ሰዓቱ የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቦ ደረሰ ሰዓቱ ሰዓቱ ቢደርስ መምጫሽን አስበው አስበው የተባፈቁ ሻላ አይኖቼ ተርበው እፎይ ባለ ልቤ ፍቅንያችን አግኝቼ አግኝ shiva vana tere na kala na che atesora a terabu terabu susoneshi matu I na ምንሆ ምክንያቱ አይኖች ተራቦ ደረሰ ሳቱ። የዘገየሽበት ምንድነው ምክንያቱ? ምንሆ ምክንያቱ አይኖች ተራቦ ደረሰ ሳቱ። እንዳንቺ የሚናፈግ ከወዴት ይመጣል ይመጣው negă și le prini deăstal. Erră ne mate. Le necă me ancine și încine și Caăgăde at fi ne mareră pe și fa. Acolo aeroce. A să orreace eu ce la buteavu Su și facecola aeroce. Grum ze ma nuă ce? Zăâne a și mai Ze Nu Guătă አሁን ወደ እናንተ አስተያየቶች እናልፋለን። ክቡራትና ክቡራን፣ በድምፅ ከላካችሁልን ጥቂቱን እናሰማችሁ። አመሰግናለሁ ዎች ሲሆን ሁለት ታላላቅ ኢትዮጵያውያንን አቅርባ ስለ ፍትህ ሳምንት ስትናገር በተለይ አባጉልጉን በጣም ማደንቃቸው እውነት ለመናገር እኔ ከሚናገሩት ጋር ስለምስማማ ሳይሆን በቃ ፍርሃት የሚባል ነገር የሌለባቸው ብዙ ችግር እንዳለ ያሁ ብዙ ጊዜ ስኒ ሰውዬ ምን ያደረጋቸውን ህዋት ዛሬ እያልኩ ሁልጊዜ በቃ አስባለሁ። ምክንያቱም በየቦታው ሲናገሩ የሚሰማቸውን ሰው መሆናቸውን የሚያረጋግጠው የሚያሳዩት እና እውነተኛ የፍርድ ሰው ናቸው እያስባለሁ። ነገር ግን ርሱ ለኢትዮጵያውያን ይሄ በቃ እንደ ተራ ወሬ ነው። ህዋት ፍርድ ቤቱን ሁሉ እስከተቆጣጠረስ ፍትህ አይኖርም። ፍትህ ለመኖር ሌሎች ኢትዮጵያውያን በህዋ ስር ያሉ ሰዎችና ኢትዮጵያን እኩል በፍትህ መዳኘት መቻል ሲቻል ነው። አይ ከተፋ ይባላለሁ ከሚኒያፖሊስ ነው የምደውለው። ዛሬ የክስ ሳምንት በሚል ሲሆን ግርማ ያወያየቻቸው ሁለት የህግ ባለሙያዎች ነበሩ። አቶ ተማም ና አቶ ሞሆን ላይ ይባላሉ። እነዚህ ሰዎች በተደጋጋሚ ጊዜ በእናንተ ሬዲዮ ጣቢያ ስማቸውን እሰማለሁ። ሽብርተኝ ለሽብርተኛ የዓለም መንግስት የሚያስራቸው ና የፖለቲካ እስረኞችን ብዙ ጊዜ ለእነሱ ለሁለቱ ጠበቃ በመሆን የሚያገለግሉ ናቸው። በዚህ ጉዳይ ሲያገለግሉ አንድም ጊዜ የመንግስት አቃቢ ህግን አሸንፈው እስረኛ አስፈተው ያውቃሉ ወይንስ እንደው ዝም ብለው ስም ብቻ ናቸው? ቴንኪው። ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን እናስታውስ። በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። ኢሜይል ነው የሚሻለኝ ከእናንተ ጋር ምን አደዋወለኝ፣ ቆንጅት እንደምትይ ማለት ነው። ምስትሉ ካላችሁ ኤች ኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ ጻፉልን አስተያየቶቻችሁን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁን ስርጭቱን እየተከታተላችሁ ያላችሁት ባህልና ማህበረሰብ ይቀጥላል። ፍላወርስ ኦፍ ቱዴይ ሲድስ ኦፍ ቱሞሮ ለተርጉመውና የዛሬ አበባዎች የነገ ፍሬዎች የአዲሱ መድብላቸው ርዕስ ነው አንዳች ጎልቶ የሚጠቀስ ስራ ያከናወኑ ከአርባ በላዩ ኢትዮጵያውያንንና የኢትዮጵያ ተወላጅነት ያላቸው አሜሪካውያንና ካናዳውያንን ታሪክ የሚተርክ ነው። ይህ መድብል ቁጥራቸው የበዛ ኢትዮጵያ ነክ መጽሐፍትና ጥናታዊ መድብሎችን በማሳተም የሚታወቀው የፀሐይ አሳታሚ ድርጅት ነው። የዚህም ህትመት ባለቤት በዚህና በሌሎች የፀሐይ አሳታሚ ድርጅት ስራዎችና እንዲሁም በንባብ ባህል ዙሪያ የተካሄደውን ቃለ ምልልስ የመጀመሪያ ክፍል ይሆናል ዛሬ የምናቀርበው። የፀሐይ አሳታሚ ዋና ስራ አስኪያጅ አቶ ኤልያስ ወንድሙን ያወያየው የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። አቶ ኤልያስ ወንድሙ ለፕሮግራማችን ግዳ አይደሉም። ከዚህ ቀደም ቀርበው ያውቃሉ። በርከት ያሉ ኢትዮጵያ ነክና ከኢትዮጵያም ውጭ የሆኑ መጽሀፍት በማሳተም እንዲሁም ጥናታዊ ጽሁፎች የተካተቱባቸው አመታዊ መድብሎች ኢትዮጵያን ስተዲስ በሚል ጆርናሎችን የተለያዩ ምሁራን ጽሁፎችን ያሳትማሉ። አንተ ምትለኝ ይሻላል። አመሰግናለሁ አቶ ኤልያስ። ወዲሁም ጋዜጠኛም ጭምር ስለሆንክ ተገቢ ሊሆን ይችላል አንተ እያልኩ ቀጥላለሁ። አመሰግናለሁ አቶ ኤልያስ። እዚህ ውይይታችን ምንም እንኳን ማንበብ ከምንችለው ፍጥነት ቁጥራቸው የበዛ መጽሐፍት እያሳተምክም ቢሆን አንዱን የተለየ ትኩረት የሚሰጠውን መጽሐፍት እንምረጥና ፍላወርስ ኦፍ ቱዴይ ሲድስ ኦፍ ቱሞሮ ይላል። የዛሬ አበባ ለነገ ፍሬ በሚለው የአማርኛ ሀረግ የተቀራረበ ይመስላል። በርካታ እውቅ ስራዎችን ያከናወኑ ወይም በስራ መስኮቻቸው የተሳካላቸው የሚባሉ ኢትዮጵያውያን፣ ኢትዮጵያውያን አሜሪካውያን ታሪክ የተካተተበት ብዙዎቹም በወጣትነቱና ጎልማሳው እድሜ የሚገኙ ናቸው። እውቋን ሳሊክ ጁሊ ምሕረቱን ዋይናን፣ ድምፃዊቱን፣ ደራሲውን ዲናው መንግስቱን፣ ሌሎችንም እመለከታለሁ። ግርማዊ ብሸትን ማያለሁ። አቶ ኤልያስ፣ እስኪ ስለ መጽሐፉ ጭብጥ በማውራት እንጀምር። በጣም ምስግና ያሉና በአሁኑ ሰዓት ከዚህ ከሰላሳው ዓመት በላይ እስከ ሀምሳው መጀመሪያ ላይ ስምንገኘውን አብዛኛዎቻችን ስናደግ አባባ ተስፋዬ ሳህሉ የዛሬ አበባዎች የነግል ለዚህ መጽሐፍ ምክንያት የሆኑትን ጨምረህ አስረድተህናል። ይህ የአርባ ሶስት ታዋቂ በየስራ መስካቸው ከፍተኛ ዋጋ ሊሰጠው የሚችል ስራ የሰሩ ኢትዮጵያውያን በወጣትነቱና በጎልማሳነቱ እድሜ ክልል የሚገኙ ባለሙያዎች ከብዙ የሙያ ዘርፍ ነው የመጡት። እስኪ የነኝህን ሰዎች ማንነትና ስራ በማስተዋወቅ እንንደርደር። እነማን ናቸው? በዚህ በአሜሪካን ሀገርም ሆነ በሌሎች አካባቢዎች ባሉበት ከኢትዮጵያዊ ማህበረሰብ ያለፈ ተጽዕኖ ማድረግ የቻሉ ታላላቅ የሚባል ስራ የሰሩ ሰዎች ታሪክ ነው እዚህ ላይ ያለው። እስኪ በምጥን የተወሰኑትን እናስተዋውቅ። ለምሳሌ ደጋግመን ጠርተናታል። ጁሊ ምህረቱ አንዷ ነች። አባቷ ዶክተር አሰፋ ምህረቱ ይባላሉ። በሚሽገን ስቴት ዩኒቨርሲቲ የጂኦግራፊ ፕሮፌሰር ናቸው። እናቷ አሜሪካዊት ናቸው። አብዮቱ ከፈነዳ በኋላ አገር ለቀው ወደዚህ መተው የሰደዱ ሰዎች አንዱ ናቸው። ልጃቸው በአሁኑ ሰዓት ይሄ አብስትራክት የሚባለውን የስነ ስዕል እዛ ስራ በጣም በዓለም ላይ የተከበረች የታወቀች እና በጣም በትላልቅ ሙዚየሞች ስራዎቿ የሚገኙ ሰው ነች እና ቁጭ ላይ ከእሷ ጋር ለማውራት እድሉን ሲገጥምህ ምናልባት በምታነብበት ታሪክ ሁሉ ስለማናውቃት ልናርቃት እንችላለን። ግን ቀርበህ ደግሞ ስታወራት ያላት የኢትዮጵያ ፍቅርና ስሜት አይዋለ ሲንቦቅ ቦቅ ወይኔ መንገሻ ደግሞ እንደዚህ ካናዳ ውስጥ እዚህ እንደውም ካናዳ ውስጥ ከዚህ ካቢቱ በኋላ ከስደተኞቹ ከተወለዱት የመጀመሪያዎቹ ህጻናት እንደነበረች ነው ብዙ የሚነገረው። እሷ አሁን በጣም የታወቀች የቲያትር ዳይሬክተር በመሆን ካናዳ ውስጥ አለች። አሁን ደግሞ የሚያስተናገድ እንደዚሁ በጣም ብዙ ሽልማቶችን በማግኘት በዛ አርት ውስጥ ትገኛለች። መክሌ ታደሮ እንደዚሁ ሊየል ግራጁዌት ያደረገች አሁን ስሜቷ ወደሚመራት በሙዚቃው መስክ ገና ለሙስ ትልቅ ሚና እየተጫወተች ያለች ነው። እንግዲህ እነዚህ በአሁን ምንግርህ በአርት ያሉትን ነው። እዲያ መንግስቱ እንዳልከው የታወቀ ጸሐፊ ነው። በአሁኑ ሰዓት ጆርጅ ታውን ዩኒቨርሲቲ ያስተምራል። በጣም በተላላቅ መጽሔቶች እና ጋዜጦች ላይ በተለያዩ ጉዳዮች ላይ ይጽፋል። እነዚህን ሰዎች በጣም በሚያሳዝን ሁኔታ ጎረቤታችን፣ አጠገባችን አድገው የምናውቃቸው እና ስለነሱ የምንማረው ቴሌቪዥን ላይ እና በአሜሪካን መጽሔትና ሚዲያ ላይ ሲወጡ ነው። አጠገባችን ያሉትን ልጆች ኮትኩትን ወይም በለጋ የስኬት ደረጃ ላይ እያሉ አቅፈናቸው ወደ ላይ እንዲወጡ ብዙ ስለማናውቅ፣ እኛም ስላልተዘጋጀን፣ ስለነሱም ስለማናስብ እያመለጡን ላይ ሲደርሱ ብቻ ነው የእኛ ናቸው የምንላቸው። እና አይ ቲንክ አንድ በዚህ መንገድ እንድንቀይር ማስበው በዚህ ስራ ሌሎች ሚሚ አለማየሁ ለምሳሌ ከኮርፖሬት ሊደርሺፕ ውስጥ በስራ በዚህ ካደጉ ሰዎች መካከል አንዷ እሷ ነች። በፊልም ውስጥ ደግሞ እንደ ንግስት ልኬ የሰናይ ልኬ ልጅ ነች እሷ፣ እንደዚሁ በአሁኑ ሰዓት በሆሊውድ ውስጥ ታላልቅ ፊልሞችን በመስራት የምትታወቅ ነች። አሁን በቅርቡ እንደውም አዲስ ፊልም በአንዳንድ ፕሮግራሞች ላይ እያሳየች ነው፤ ገበያ ላይ ገና አልዋለም። አዲስ ታደሰ ደግሞ እንደዚሁ ከሲያትል ለከተማው ከንቲባ የፖሊሲ አማካሪ የነበረ ወጣት ነው። በአሁኑ ሰዓት በጌትስ ፋውንዴሽን ኢትዮጵያ ውስጥ እና በአፍሪካ ያለውን የሚመራ ወጥ ግለሰብ ነው። ብዙ ናቸው። ብዙ ናቸው። አርባ ሶስትንም ዘርዝረን አንዘልቅም። መጽሐፉ ገበያ ላይ ውሎ አንባቢያን ተከታትለውት ታሪኮችን ይበልጥ እንደሚረዱ ገምታለሁ። ኤልያስ፣ እነኚህ ሁሉ የህትመት ስራዎች ለንባብ በሚበቁበት ይበልጡን በኢትዮጵያ ጉዳይ ላይ ያተኮሩ ይሁን እንጂ ከኢትዮጵያም ውጭ ታሪኮች ያሉባቸው ቀደም ብዬ እንደጠቆምኩት ከንባብ ፍጥነታችን የቀደመ የህትመት ስራ ነው እያከናወናችሁ ያላችሁት። ይሁንና የዳበረ የንባብ ባህል በአገር ውስጥ ብቻ ሳይሆን ውጪ ባለውም ኢትዮጵያዊ ዘንድ ልማዱ ቢኖር እንኳን ሁሉም ሰው አይደለም የሚያነበውና እስኪ ስለ ንባብ እናውራ። ስለ ንባብ እናወራለን ይበልጡን ፍላወርስ ኦፍ ቱዴይ ሲድስ ፎር ቱሞሮ በሚል ርዕስ አዲስ ያሳትፈው መጽሐፉ ላይ ይበልጡን ትኩረት ያደረገው ወጋችን ህትመትና የንባብ ባህልን ጨምሮ ቁጥራቸው በበዛው መጽሐፎቹ ዙሪያ እንወያያለን። ለሳምንት ነው ቀጠሯችን። የፀሐይ አሳታሚውን ኤልያስ ወንድሙን ለጊዜው አመሰግናለሁ። እግዚአብሔር አሉላንና እንግዳውን ኤልያስ ወንድሙን እኛም እናመሰግናለን። ተከታዩ ዝግጅት ደግሞ ሳይንስና ህይወት ነው። አዘጋጅና አቅራቢ ሶሎሞን አባተ። የፈረንሳይ ፕሬዝደንታዊ ምርጫ ሊካሄድ ጥቂት ቀናት ሲቀሩ ዘጠኝ ጊጋባይት የሚሆን ግዝፈት ያለው መረጃ ከአሁኑ ፕሬዚደንት ከያኔው እጩ ኢማኑኤል ማክሮን ዘመቻ ኢሜይል አካውንት ተሰርቆ በመላ ኢንተርኔት በተለያዩ ዌብሳይቶች ላይ ተዘርግፎ እንዲጋለጥና እንዲዝረከረክ ተደረገ። እንዲህ አይነቱ አድራጎት በማን እንደተፈጸመ ያልተገለጸ፣ በዓለማችን የዲሞክራሲ ሂደቶች ላይ ዘመቻዎችን ከፍተዋል ከፍተዋል የሚባሉ ወገኖች በተለያዩ አጋጣሚዎች ሲያደርጉት የሰነበቱት ጥቃት ነው። የዩናይትድ ስቴትስ ምርጫ ውጤት በዚህ ምክንያት ነው የተለየ የሆነው ብለው የሚከራከሩ ጥቂት አይደሉም። እስከ ዛሬ እስካሁኗ ደቂቃ ድረስ የአዲሱን የትራምፕ አስተዳደር እንደ ብርቱ ጉንፋን ሰቅዞ የያዘ ጉዳይ ነው። ለዚህ ምሽት አንድ ባለሙያ ጋብዣለሁ። ተሰማ ገብረ እግዚአብሔር ይባላለው። የምሰራው አሜሪካን አገር ናሽናል ሳይንስ ፋውንዴሽን ነው። በትምህርቴ ፊዚሲስት ነኝ እና በፕሮፌሰራል ትራክ ዩኒቨርስቲ ውስጥ አስተምር ብዙ ከቆየ በኋላ ወደ ሳይንስ ማናጅመንት ተቀይሬ ብዙ ዓመት እዚህ ሳይንስ ፋውንዴሽን ሰርቻለሁ። ብሔራዊ ሳይንስ ፋውንዴሽን የት ነው የሚገኘው? ኤጀንሲው ያለው ነው እዚህ አርሊንግተን ቨርጂኒያ ነው። በነገራችን ላይ ዶክተር ተሰማ ፈረንሳይ ውስጥ የተማሩና የኖሩም ሳይንቲስት ናቸው። ለመሆኑ ይህ ወረራ ምንድን ነው? መከላከልና መቆጣጠር ሲቻል ይሆን ከምርጫዎች ባሻገር ስላጠቃላዩ የዓለም ደህንነት ስጋት ይሆን? ባለጡንቻዎቹና ካዝናቸው ዳጎስ ያለ አሜሪካና የአውሮፓ ሀገሮችን እንዲህ ያስጨነቀን ጥቃትና ወረራ አይነት ኢትዮጵያን የመሳሰሉ ተውተር ታሪ ሀገሮች በምን ጎናቸው ይቋቋሙት ይሆን? እንግዲህ መቼም ሳይበር አታክ ሁልጊዜ የሚካሄድ ነው፣ በየቦታው የሚካሄድ ነው። ሁላችንም በቤታችንም ኮምፒውተር ሆነ በየመስሪያ ቤታችን የሚንቀሳቀሰን ነገር ነው። እና አሁን ትልቁ ነገር በመንግስት ደረጃ ተይዞ እንደ የሕዝብን ምርጫ ዲስራፕት ለማድረግ የሚጠቀመ ሀይል እየተጠቀምበት ስለሆነ ነው እና አሁን በጣም ትልቅ ኢሹ ይሆናል። ግን ያው ሳይበር ወርፌር እንግዲህ ከቴክኖሎጂ ጋር የመጣ ትልቅ ችግር ነው። ያው የኢንተርኔት ላይ ጦርነት ማለት ነው። ትልቁ ችግር ምርጫ፣ ዴሞክራቲክ የሆኑት ሀገሮች ውስጥ ከፍተኛ ተጽዕኖ ለማድረግ መጠቀማቸው ነው። በተለይ አሜሪካን ጥቃቸን ንቆ ይዞታል። የፈረንሳይና አሜሪካን ትንሽ ለየት ይላል መሰለኝ። አሁን ወደዛ ላልፍ ነበር እኔም በተለይ ፕሬዚደንት ባራክ ኦባማ የስልጣን ዘመናቸውን ሊጨርሱ አካባቢ የወሰዷቸው እርምጃዎች ነበሩ። ከሰላሳ በላይ የሚሆኑ የሩሲያ ዲፕሎማቶችን እስከ ማባረር ደርሰዋል። እንደውም ዝተዋል እኮ አንድ ጊዜ እኛ አስፈላጊ በሆነ ቦታና ጊዜ በቀላችንን እንወጣለን ብለውም ሁሉ ዝተው ነበር። ምንም እንኳን በስልጣን ዘመናቸው የመጨረሻ ጊዜ ቢሆንም አሜሪካውያኑ ያንን የኢንተርኔት ወረራ ወይም ጦርነት እርሶ እንደገለጹት መቋቋም እንዳልቻሉ ነው የተነገረው። ተጽዕኖ እንዳሳደረ ነው እየተናገሩ ያሉት እነሱ ራሳቸው በምርጫው ውጤት ላይ። ፈረንሳውያኑ ግን በጣም ብዙ ውጥረት ቢኖርም ይህንን መቋቋም እንደቻሉ ነው የተነገረው። ምናልባት ማሪን ሎፔን አሸንፈው ቢሆን ኖሮ በጣም ብዙ ለውጥ በዓለም ላይ ይፈጠር ነበር በአውሮፓም ላይ እና ብዙም ስጋት ያደረባቸው ወገኖች ነበሩ። እንዴት ነው አሜሪካውያኑ ይህንን ነገር ላይቆጣጠሩ የቻሉት? ምንም እንኳን ቀድሞ አውቀው ቢሆንም ፈረንሳውያኑ እንዴት ሊቆጣጠሩት ይቻሉ። እርግጠኛ አይደለሁም ፈረንሳዮች የቱን ያህል እንደተቆጣጠሩት። ግን ሁኔታው ምንድን ነው? የፈረንሳይ የፖለቲካ ሁኔታ ትንሽ ዘብረቅረቅ ያለ ነበረ፣ በምርጫው አካባቢ። ምንድን ነው አሜሪካን ሀገር ጠራ ያለ ነው በክሊንተን እና በዶናልድ ትራምፕ መሀል ስለነበረ ያው ዋናዋ ቻሌንጀር ክሊንተን በመሆኗ እሷ ላይ ፎከስ ማድረግ ይችላል ናቸው ማተኮር ይችላሉ። ዲስራፕሽን ናቸው ይሄ የኢንተርኔት ላይ ጥቃታቸውን ማለት ነው ጥቃታቸውን ው። ግን ፈረንሳይ ሀገር የሆነ እንደሆነ እሱ ትንሽ ለብረረቅ ያለ ነው። ምክንያቱም ማክሮን በመጨረሻ ነው የወጣው እንደ አማራጭ ሀይል እና በወጣበት ጊዜ የመጀመሪያው ዙር ላይ ምንም አልታወቀም። ከዛ በኋላ አንድ ወር ነው ያለችው። ከዛ ኋላ በዛን ጊዜ ውስጥ ነው እንግዲህ ሁሉ ተበባ የተደረገው እና ያም ሆኖ የእነሱ ራሻ ዳምፕ ያደረገው ኢንፎርሜሽኑን ያሰራጨው ካምፔኑ ባለቀበት ሰዓት ነው፣ አይደለም። ልክ ሊያልቅ ሲል ሊያልቅ አካባቢ ነው፣ ልክ ነው አካባቢ ነው። ስለዚህ እንደዛ ስለሆነ ተከላክለውት ነው ወይስ ራሻ ራሱ ዝግጅቱ የጠራ ስላልነበረ፣ ሁኔታ የጠራ ስላልነበረ ጊዜ ፈጅቶበት ነው ለማወቅ ያስቸግራል። በነገራችን ላይ ኮ ማሪን ሎፔን ቀደም ሲልም ወደ ክሬምሊን እኮ ሄደው ከሩሲያ ባለስልጣናት ጋር የቅርብ ግንኙነት የነበራቸው የገንዘብ ድጋፍ ሁሉ እንዳገኙ የሚነገርባቸው ሰው ናቸው። ለዚህ ምርጫ ቅስቀሳ ጉዳይ ያዋሉ እሳቸው ይታወቁም ተወዳዳሪያቸው ማን እንደሆነ ቻሌንጀራቸው ማን እንደሆነ በግልጽ አልታወቀም ነበር። ይመስለኛል መጀመሪያ ላይ ልክ ነው። ግን ከዛ በኋላም ባሉት አዎ፣ ከዛም በኋላ ባሉት ጊዜ ውስጥ ግን እንደሚባለው ሩሲያውያኑም ይሁኑ ማንም ይሁን ግን ያ የኢንተርኔት ውጤቱ ብቻ ነው የተለያየው እንጂ አጭር ጊዜ ነው እና ግን በሰውየው ላይ ልክ ነው ብዙ ካምፔን ይካሄድበት ነበረ። ጊዜው አጭር ስለሆነ ስላላወቅ ነው ይሆናል ለማወቅ ያስቸግራል። የሳይበር አታክ የቱን ያህል ፈረንሳዮች ጥሩ መከላከያ ስርዓት እንደነበራቸው እና እንዳልነበራቸው ለማወቅ ያስቸግራል። ጊዜው ለየት ያለ ስለሆነ ይሄኛው ለረጅም ጊዜ ነው የተጠቀሙት። ሁለተኛ በዊኪሊክ በሚመጣው እንትን መጀመሪያ ብዙ ጥቅም ስላደረጉ እሱ ራሱ ያለ የነበረ መሳሪያ ነው እና ስራውን ሲሰራ የቆየ መሳሪያ ነው። እነሱ በደንብ ተጠቀሙበት። በዛን ጊዜ ፈረንሳይ ሀገር እንደዛ አይነት ሊኖራቸው አይኖራቸው ለማወቅ ያስቸግራል። ፕሮፌሰር ሳይበር ለነገሩ በጣም ገና አዲስ አዲስ አለም ስለሆነ ለማድረግ ያስቸግራል። ፕሮፌሰር ተሰማ፣ ለመሆኑ በዚህ ግልጽ በሆነ ልቅ በሆነ የኢንተርኔት ዓለም ውስጥ በተለይ ደግሞ አንዳንድ መረጃዎች የሚነሱባቸውን ቦታዎች መደበቅ ሁሉ መሸፈን ሁሉ የሚቻልባቸው አሰራሮች ወይም ቱልስ ባሉበት ሁኔታ ጥቃት ከየት እንደሚነሳ ማወቅ ይቻላል? እንደ በትክክል ማረጋገጥ ይቻላል? አዎ፣ ቴክኖሎጂ ይቻላል። አንድ ጥቃት ከየት እንደመጣ ፕሬስ ለማድረግ ይቻላል። በአስቀድሞ መከላከል ነው እንጂ የሚያስቸግረው። ጥቃቱ ከተካሄደ በኋላ መከታተል ይቻላል። የዛ የኢንፎርሜሽን ምንጭ የት እንደሆነ ማግኘት ይቀላል። የሚደብቁ የቴክኖሎጂ ውጤቶች አሉ ምንጩን ለምሳሌ ማንም ሰው ቢሆን ለደህንነቱ ስጋት ካለበት የዚህ የቅድመ ምርመራን ወይም የክትትልን አሰራር ለመሸሽ ወይም ሰርከምቨንት ለማድረግ ጥቅም ላይ እየዋሉ ያሉ በጣም ብዙ ዘዴዎች አሉ እና በዛስ ሊጠቀሙ አይችሉም? አጥቂዎቹ ተንቀሳቃሽ የሆኑ ወይም ነጸብራቅ የሆኑ መሳሪያዎችና ዘዴዎች ወይም ቱልስ አይጠቀሙም ወይ? ያው እንግዲህ ኢንክሪፕሽን አይደለም እንደምትደብቀው ነው፣ ኢንፎርሜሽኑ ግን አንተ ያንን ለመደበቅ የምትሞክረውን ያህል ያንን ደግሞ ለመፍታት የሚጠሩ ኃይሎች አሉ እና በየጊዜው የሚቀያየር ነገር ነው። አንድ ጊዜ ስላገኘኸው ሁል ጊዜ ይቆልፋል ማለት አይደለም። ኢንፎርሜሽኑ በዛው መጠን እንደዛው የሚሰሩ ኃይሎች ስላሉ አንድ ቦታ ላይ ሊያገኙት ይችላሉ። ዓለማችን ከአንድ መንደርነት ወደ ድንበር ግድግዳና መዝጊያ የለሽ ቤትነት እየተቀየረች ይመስላል። በሌላ ዝግጅት ዶክተር ተሰማንና ሌሎችም ባለሙያዎችን ከሌሎችም ጉዳዮችና ርዕሶች ጋር ይዤላችሁ መለሳለሁ። ተከታዩ ዘገባ የትራምፕ አስተዳደርና የዓለም ሴቶችን የሚያሳስቡ ጉዳዮችን ይዳስሳል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደሩን ከተረከቡ ወዲህ ከፈረሟቸው ማስፈጸሚያ ትእዛዞች አንዱ የሜክሲኮ ሲቲ ፖሊሲ ተብሎ የሚታወቀውን የቀደመ ድንጋጌ መልሰው ማጽናት ነው። ይህ የማስፈጸሚያ ትእዛዝ ዩናይትድ ስቴትስ ዓለም አቀፍ እርዳታዎችን የምትሰጥበትን መንገድ እንደሚቀይርና እርምጃው በዓለም ዙሪያ ቁጥራቸው የበዛ ሴቶችን ሊጎዳም እንደሚችል ዘገባዎች ይጠቁማሉ። ዞይ ሉዳክ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅት ታየ ለ ዛሬ ምሽት ይዘዋለች። ፕሬዚደንት ዶናልድ ትራምፕ በዓለም ዙሪያ ጽንስ ማቋረጥ ጋር ተያያዥ የሆኑ ስራዎችን የሚሰሩ ዓለም አቀፍ ድርጅቶች የዩናይትድ ስቴትስን እርዳታ የሚከለክለውን ህግ ተመልሶ ስራ ላይ እንዲውል አዘዋል። ህጉ የሜክሲኮ ሲቲ ፖሊሲ ተብሎ ነው የሚታወቀው። ተቃዋሚዎች ደግሞ ዓለም አቀፉ አፋኝ ህግ ግሎባል ጋግ ሩል ይሉታል። ይህ ፖሊሲ መጀመሪያ ላይ የወጣው እንደ ኤሮፓውያን አቆጣጠር በ1984 ዓመተ ምህረት ነው። በወቅቱ የዩናይትድ ስቴትስ ፕሬዝደንት የነበሩት ሮናልድ ሬገን ሜክሲኮ ሲቲ ላይ በተካሄደው የዓለም የስነ ህዝብ ጉባኤ ላይ ነው ይህንን ፖሊሲ ያስተዋወቁት። ከዚያ ጊዜ አንስቶ ታዲያ ሪፑብሊካን ፕሬዝደንት ስልጣን ሲይዝ ፖሊሲውን ስራ ላይ ሲያውለው፣ ዴሞክራት ፕሬዝደንት ደግሞ ሲሰርዘው ቆይቷል። መሊሳ ኢዝራኤል የሄሪቴጅ ተቋም አጥኚ ናቸው። እንዲህ ይላሉ። እንደ እውነቱ ከሆነ የምንመራበት ፖሊሲ ታላቁ መሰረታዊ መርህ ሰብአዊ መብት መሆን አለበት። ያም በህይወት የመኖር መብት ነው። ታዲያ በህዳሩ ምርጫ ሪፑብሊካኑ ፕሬዚደንት ትራምፕ ስልጣን ሲይዙ የፖሊሲ ለውጥ እንደሚኖር ተጠብቆ ነበር። ያልተጠበቀው ፕሬዚደንቱ የፖሊሲውን አድማስ ይበልጡን ማስፋታቸው ነው። አማንዳ ክላሲንግ ለሰብዓዊ መብት የሚሟገተው የሂዩመን ራይትስ ዋች ባልደረባ ናቸው። ቢሊዮን ዩናይትድ ስቴትስ ለዓለም አቀፍ ጤና ጥበቃ የምትሰጠውን ወደ 9.5 ቢሊዮን ዶላር ገደማ እርዳታ እንዲያካትት አድርገውታል። ያም ኤች አይ ቪ የእናቶችና ህጻናት ጤና፣ ስነ ምግብ፣ የህጻናት በሽታዎችን መከላከል የመሳሰሉ ስራዎች ከዩናይትድ ስቴትስ የሚያገኙትን እርዳታ ሁሉ ይጨምራል። ዓላማቸው ትርፍ ለማግኘት ያልሆነ ዓለም አቀፍ የበጎ አድራጎት ድርጅቶች ከዩናይትድ ስቴትስ እርዳታ ለማግኘት የሚችሉት በሌላ እርዳታ ሚሆን በራሳቸው ወጪ ጽንስ ማቋረጥ ስራ መስራትም ሆነ ስለ ጽንስ ማቋረጥ መረጃዎችን ማሰራጨት ወይም ማስተማር ተግባር ላይ ካልተሰማሩ ብቻ ነው። ተቃዋሚዎች ፖሊሲው በሴቶች ጤና ላይ ከባድ ጉዳት እንደሚያስከትል በመግለጽ ያስጠነቅቃሉ። እንደገና የሁማን ራይትስ ዋች ባልደረባዋ አማንዳ ክላሲንግ It means that when a doctor sits down with a woman, if she has a health complication and she's entitled under... አንድ ሐኪም አንዲት ሴትን ሲመረምር የጤና እክል እንዳላት ቢረዳና የሀገሩ ሕግ ጽንስ ማቋረጥ አገልግሎት ለማግኘት ቢፈቅድላትም ያ ሐኪም አገልግሎቱን ወደምታገኝበት ሊመራት አይችልም። ስላላት አማራጭ መረጃም ሊያካፍላት አይችልም። የዓለም የጤና ድርጅት እንደሚገልጸው በዓለም ዙሪያ በየዓመቱ በግምት 56 ሚሊዮን የጽንስ ማቋረጥ ተግባር ይፈጸማል። ከዚህ ውስጥ ከግማሽ የሚበልጠው ደግሞ በታዳጊዎቹ ሀገሮች መሆኑን ያስረዳል። ሊሳ ሚሩንጎ ኪምቦ የአይፓስ የአፍሪካ ህብረት የኬንያ ዲሬክተር ናቸው። ትራምፕስ ግሎባል ጋግ ሩል ዊል ሃቭ የትራምፕ ዓለም አቀፍ ዕቀባ ትዕዛዝ ኬንያ ውስጥና ከሳህራ በታች ባሉ ሌሎችም ሀገሮች በቀጥታ በተለያየ መንገድ ጉዳት ያስከትላል። ያልተፈለጉ እርግዝናዎች ይበራከታሉ። ከዚያም ወደ አደገኛ የጽንስ ማቋረጥ መሄድ ይመጣል። ለሞት የሚጋለጡ ሴቶች፣ ወጣቶች እና ልጆች ቁጥርም ይጨምራል። የዩናይትድ ስቴትስን ፖሊሲ ተከትሎ ታዲያ ሌሎች አገሮች የራሳቸውን እርምጃ ለመውሰድ እንቅስቃሴ ጀምረዋል። ኔዘርላንድስ ሺዲሳይድስ ኢኒሽቲቭ ራሷ ትወስን የተባለ እቅድ ዘርግታለች። ብሪታንያ በበኩሏ ረጂና ተረጂ ሀገሮችን ለማገናኘት ለመሞከር በሚል ፋሚሊ ፕላኒንግ 2020 የቤተሰብ ምጣኔ 2020 የሚል እቅድ ዘርግታለች። የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የመን ውስጥ በሑት የአማጽያንና በሳውዲ አረቢያ በሚደገፈው በሕዝብ የተመረጠ የሀገሪቱ መንግሥት መካከል ለሁለት ዓመታት ያህል ሲካሄድ የቆየው ግጭት የየመን ሕዝብ እጅግ አስከፊ የሆነ ረሃብ እንዲገጥመው አድርጓል ሲሉ የኖርዌይ የሰብአዊ ረድኤት መሪ ያን ኤግላንድ ተናግረዋል። የተባበሩት መንግስታት ድርጅት በገለጸው መሠረት ግጭቱ እንደ አውሮፓ አቆጣጠር መጋቢት 2015 ዓ ም ከተጀመረበት ጊዜ አንስቶ 4800 ሲቪሎች ተገድለዋል፣ ከ8200 በላይ የሚሆኑት ደግሞ ጉዳት ደርሶባቸዋል። ከ3 ሚሊዮን በላይ የሚሆኑ የሀገሪቱ ዜጎች ከመኖሪያቸው ተፈናቅለዋል። ስለሆነም ከሀገሪቱ ህዝብ 70 ከመቶ የሚሆኑት ወደ 19 ሚሊዮን የሚጠጉት ማለት ነው ሰብአዊ ረድኤት ያስፈልጋቸዋል። በአሁኑ ወቅት 17 ሚሊዮን የሚሆኑ ሰዎች የረሃብ አደጋ ይጠብቃቸዋል። የሀገሪቱ ኢኮኖሚ በግጭቱ ምክንያት ተደርምሷል። የምግብ የመድኃኒትና የነዳጅ ዘይት አቅርቦት እንዳይገባ እክል ሆኗል። ግጭት ከመከሰቱ በፊትም ቢሆን የመን 90 ከመቶ ምግቧን አብዛኛውን ነዳጅ ዘይትና መድኃኒት ከውጭ ነበር የምታስገባው። ይህም ማለት ግጭቱ እስካላቆመ ድረስ እያንዣበበ ያለውን ሰብአዊ ቀውስ ራሷን ችላ ለመወጣት የምትችልበት ሁኔታ የመነመነ ነው። ዩናይትድ ስቴትስ ለየመን ብዙ ረድኤት ከሚሰጡት ሀገሮች አንዷ ናት። ባለፈው ሚያዝያ ወር የዩናይትድ ስቴትስ መንግሥት የየመን ሕዝብን ለመርዳት ሲል ከሚያቀርበው ሰብአዊ ረድኤት በተጨማሪ ወደ 94 ሚሊዮን ዶላር የሚጠጋ ገንዘብ ሰጥቷል። ከአምና አንስቶ ዩናይትድ ስቴትስ ለየመን የሰጠችው ሰብአዊ ረድኤት 526 ሚሊዮን ዶላር ደርሷል። ገንዘቡ ለሚያስፈልጋቸው ቤተሰቦች ምግብና ንጹሕ የሚጠጣ ውሃ ለማቅረብ በምግብ እጥረት የተጎዱት ልጆች ደግሞ ጠጋኝ ምግብ እንዲያገኙ ለማድረግ ይውላል። የበሽታ መዛመትን ለመከላከልና ንጽህና ለመጠበቅ የሚያስፈልጉ ነገሮችንና መድኃኒት ለማቅረብ የጤና ጥበቃ ሰራተኞችን ለማሰልጠንም ይውላል። በውጊያው ምክንያት ከመኖሪያቸው ለተፈናቀሉት ሰዎች የአስቸኳይ ጊዜ መጠለያም ይኖራል። በዋናነት እንዲህ አይነት ሰብአዊ ቀውስን የሚያስከትለው ግጭት ነው። ዩናይትድ ስቴትስ ለየመን ህዝብ ሰብአዊ ረድኤት ማቅረቡን ትቀጥላለች። ግጭቱ በሰላማዊ መንገድ እንዲፈታም ትጥራለች። የመን ያሉት ወገኖች ሁሉ በመላ ሀገሪቱ የንግድና የሰብአዊ ረድኤት ተደራሽነት እንዲኖር እንዲያደርጉ ዩናይትድ ስቴትስ ጥሪ ታቀርባለች። ሌሎች ለጋሾችም የረድኤት መጠናቸውን ከፍ እንዲያደርጉ ዩናይትድ ስቴትስ ጥሪ ታቀርባለች ሲል የዕለት ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ዝግጅታችን በዚሁ ተጠናቀቀ። ደህና ደሩ። ደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል።